በምርጫ ሂደት ውስጥ ከፍተኛ ኃላፊነት ወስደው ለመድረክ የቀሰቀሱትን ያደራጁት ታጋዮች ላይ እስከ ግድያ እርምጃዎች እየተወሰዱባቸው መሆኑ ይህንን ነው በጣም ልዩ የሚያደርገው። በትግራይ የተሰዋውን ታጋያችንን የአቶ ታደሰ አብርሃ አርያን፣ በትናንትና ሁለት ቪኦኤ ዘግቦ አዳምጠናል። በዛሬ ሁለት ደግሞ ትናንትና ማታ ከመኖሪያ ቤቱ ፖሊስ ትፈለጋለህ ብሎ አውጥቶት፣ አቶ ብርሃኑ ከረቦ የሚባለውን የመድረክ ታጋይ በደቡብ የሃዲያ ዞን ሶሮ ወረዳ ደብድበው ገለው አንድ ወንዝ ውስጥ ጥለውት አስክሬኑ ዛሬ ነው የተገኘው እና ይህ ሁኔታ ሌሎችም እንደዚሁ ይፈለጋሉ እየተባሉ እንደዚሁ እስከ ግድያ ድረስ እርምጃ ለመውሰድ እንግዲህ ወደ ነጻ እርምጃ መውሰድ ተሸጋግረዋል ማለት ነው። ኢህአዴግ እስካሁን ድረስ ኢህአዴግና ያሉኝ ፕሮፌሰር በየነ እንግዲህ፣ በእነኝህ ግድያዎች የተሳተፉት ሰዎች እነማን እንደሆኑ ለማወቅ የዝግጅት ክፍላችንም ጥረቱን ቀጥሏል። የመንግስት ባለስልጣናትን ለማግኘት በትግራይ የሚያደረግነው ጥረት አልተሳካም፣ እንጂ ጥያቄዎች እያቀረብን ነው እስካሁን በአንድ ዞን ነው ተገደሉ ከተባሉት እንግዲህ እርሶ አሁን ከጠቀሱት ጋር ሲደመሩ ስድስት መሆናቸው ነው። በምርጫው ዙሪያ የተገደሉ ሰዎች በአጠቃላይ ይሄ ከፖለቲካና ከምርጫ ፖለቲካ ጋር አያያይዘውም ሲል በአንዳንድ የመገናኛ ብዙሃን የኢትዮጵያ መንግስት ሲገልጽ ነበረ። እነማን ናቸው ይሄንን የሚያደርጉት? እንዴት ነው የምታውቁት ይሄን እንግዲህ በተለይ የአቶ ብርሃኑ ረቦ በዚህ በሶሮ ወረዳ ዳናቶራ በሚባል ቀበሌ ነዋሪ ነው። ይህንን ታጋይ ሁለት ፖሊሶች ስማቸው ይታወቃል ፖሊስ ብርሃኑ ደቦች፣ እንደዚሁም ሌላ ፖሊስ ታድዮስ ጡሜቦ የሚባሉት ናቸው ከቤቱ አስገድደው ይዘውት የወጡት እና እነዚህ እንግዲህ በስምም በመልክም የሚታወቁ የፖሊስ ሰራዊቱ አባላት ወስደውት ነው ደብድበው ገለው፣ አስከሬኑ አንድ ወንዝ ተገኘው ስለዚህ የፖሊስ እንግዲህ በማን ይታዘዛል? የማን ክፍለኛ ነው? ያው ኢህአዴግ መንግስት አካል እንደመሆኑ በተለይ በአቶ ብርሃኑ የረቦውን ሞት በሚመለከት እንግዲህ የመንግስት እጅ ቀጥታ እንዳለበት በእነዚህ ተዋናዩ በሁለቱ ፖሊሶች የተከናወነ ግድያ እንደመሆኑ ይሄ መንግስት የለውበትም ማናቃቸው ኃይሎች ናቸው የሚባል አይነት አጉል ወሬ ውስጥ ይገቡ እንደሆን ለዚህ የተረጋገጠ መረጃ አለን ነው ምልህ። እንግዲህ ፕሮፌሰር በየነ በአጠቃላይ ሲሰጡ የነበሩ መግለጫዎችን ስንመለከት በኢትዮጵያ ምርጫ 2007 በመላ ሀገሪቱ በሚገኙ ወደ 46 ሺህ የሚጠጉ የድምፅ መስጫ ጣቢያዎች ሲከናወን ሰላማዊ በሆነ መልኩ መከናወኑን ነው የኢትዮጵያ መንግስትና ምርጫ ቦርድ ሲገልጾ የነበረው። በእነሱ ቤት ሰላም ሊኖር ይችላል። አሁን አሁን የጠቀስናቸው እነዚህ ዜጎቻችን ነፍሳቸውን እስከ ማጥፋት ድረስ የሚበቀል አካል ነው ምርጫው ሰላማዊ ነው እያለ ያለው እኛ ግን ጦርነት ነው የተዘመተብን። እኛም የድርጅቶቹ መሪዎች እንደመሆናችን ጉዳዩ በጣም ከብዶናል። የህዝባችንን መብት ማስከበር አልቻልንም። እዚህ አይነት እስከ ግድያ ድረስ በደል የሚፈጽሙትም ላይ ሕጋዊ እርምጃ እንዲወሰድ ለማድረግ አልቻልንም። ስለዚህ ህዝባችን የህግ ጥበቃ ሳይኖረው ካድሬዎች እና ታጣቂ ኃይሎች እንዳሻቸው እየገደሉ እየገረፉ እያሰሩ በደል የሚፈጽሙበት ሁኔታ ላይ ያለን። ምርጫው ሰላማዊ እና የተረጋጋ ነው የሚባለው ይሄ የኢህአዴግ ትረካ እንጂ የኢትዮጵያ ሁኔታ መሬት ላይ ያለው የብዙሀኑ መራጩ ህዝብ ታሪክ አይደለም። እንግዲህ ፕሮፌሰር በየነ እኛ በተለያዩ ዘገባዎቻችን ያቀረብ ነው ከመድረክ በኩል የቀረቡት በምዕራብ ሸዋ አምቦ አካባቢ ሁለት ሰዎች ግንቦታ 16 እና 17፣ መግለጫው በ17 የተሰጠ ነው፣ መገደላቸውን መድረክ አስታውቋል። በትግራይ ደግሞ በምዕራብ ትግራይ በማይ ካድራ አካባቢ ከትናንትና በስቲያ የተፈጸመውን ጨምረን አሁን እርሶ የገለጹትን የሀዲያ ዞን ሶሮ ወረዳን ስናክልበት አራት ሰዎች ናቸው። ከዛ ተጨማሪ የሞቱ ሰዎች አሉ። እስካሁን ድረስ በደረሰል መረጃ ያው በምደቀኝ በምዕራብ ሸዋ የአቶ ግዲሳ ጨመዳ እንደዚሁም በምዕራብ አርሲ የአቶ ገቢ ሴጎ ኮፈሌ ወረዳ ዚሮ ሁለት አሁን ደግሞ በትግራይ የአቶ ታደሰ ብርሃሪያና አሁን ደግሞ በዛሬው የአቶ ብርሃኑ ኤረቦን ነው በሞት የተቀጡትን የምናውቀው። ሌሎቹ ሸሽተው ከዛሬ ነገ የዚሁ አይነት አደጋ ይደርስብናል ብለው በየጫካው በየቀበሮ ጉድጓዱ የሚያዙ አጋሮች እጩ ተወዳዳሪዎቻችን እንዳሉም እንዲታወቅ እፈልጋለሁ። እንግዲህ ፕሮፌሰር በየነ መድረክ ከሶስት መቶ በላይ እጩ ተወዳዳሪዎችን ለግንቦት አስራ ስድስቱ ምርጫ አቅርቦ ነበር። ያው ምርጫ ቦርድ እውቅና የሰጣቸው ሁለት መቶ ሰባ እጩዎች ናቸው የተሳተፉት። ከምርጫው አስቀድሞ በሰጣችሁት መግለጫ ወደ ስድስት መቶ ከስድስት መቶ የሚበልጡ አባላት የምርጫ ታዛቢዎች ወይም ወኪሎችና ደጋፊዎቹ መታሰራቸውን አስታውቆ ነበር። አሁን ምን ያህል ናቸው እንደው ቁጥር አላችሁ? ምን ያህሉ ተለቀቁ? ምን ያህሉ አሁንም በእስር ቤት ይቀራሉ? ተጨማሪ የታሰሩትስ ምን ያህል ናቸው? ይህንን ቁጥር በእርግጠኝነት መናገር ያስቸግራል። እንግዲህ አንዳንዶቹ ህዝቡ በሚያደርገው ተጽዕኖ እስር ቤቱ ሁሉ ያስፈታቸው አሉ። በህልያ ዞን ያለው ደግሞ ታክቲክ የገዢው ስርዓት እያሰሩ መፍታት፣ ተስፋ ማስቆረጥ፣ ዛቻ ህዝቡን በጥቅማ ጥቅም ለመደለል መሞከር በአሁኑ ጊዜ ለምሳሌ ይሄ ሴፍቲ ኔት የሚባለው ከዓለም ባንክ እና ሌሎችም ለጋሽ ሀገሮች የሚሰጠው እርዳታ የእኛ አባላት እና ለእኛ ድምፅ ሰጥቶ የሚባሉት እንዳያገኙ ተደርገዋል። ማዳበሪያም እንዳያገኙ ተደርገዋል። የእናንተ መሪ በየነ እና ሌሎችም ሲያመጡ ያኔ ታገኛላችሁ ጥቅማ ትጠቀማላችሁ ነው እየተባለ ያለው። በኦሮሚያ ክልል ከስድስት መቶ በላይ እንደታሰሩ በሰሞኑ አንድ ይፋ ያደረግነው መግለጫ አለ እና በደቡቡም እንደዚሁ ማስሮች ወይም እንደዚሁ የታሰሩ አሉ። ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ለሰጡን ማብራሪያ አመሰግናለሁ። እሺ፣ እኔም ስጣችሁን እድል አመሰግናለሁ።